የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 9 2015 ዓ ም ዝግጅታችን ጀመረ።

ባለፈው አንድ ወር ውስጥ ብቻ ቢያንስ ሀምሳ ሰዎች ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው መንግስት ደግሞ ሸኔ ብሎ በሚገልጸው ቡድን መገደላቸውን በመንግስት የተቋቋመው የሰብአዊ መብቶች ኮሚሽን ትላንት አስታውቋል።

ተፈናቃዮች ላይ በዋነኝነት እነሱን እላማ በማድረግ በታጣቂዎች በተፈጸመ ጥቃት፣ ቁጥሩ በትክክል ሙሉ በሙሉ የደረሰውን ጉዳት ይገልጻል ማለታችን አይደለም። ባደረግነው ምርመራ ግን አትሊስት ጊዜያዊ ያገኘነው ቁጥሩ የሚያሳየው ቢያንስ አምሳ ሰዎች መገደላቸውን ነውቸው። ማለት ነው የሰማችኋቸው የኮሚሽኑ ምርመራና ክትትል የስራ ዘርፍ ክልላዊ ኃላፊ የሆኑትን አቶ ኢማዱ አብዱልፈታን ነው።

የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በደቡብ ክልል ጉራጌ ዞን ወልቂጤ ከተማ ከክልሉ የጸጥታ ኃይሎች በተተኮሰ ጥይት አራት ሰው መገደላቸውንና 17 ሰዎች ደግሞ መቁሰላቸውን ነዋሪዎች ገልጸዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ

ታቀናበርልናለች። ታቀናበረልናለች። በምስልና ድምጽ ቅንብር አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ አራሳ ድረስ አብረናችን እንቆያለን። አሁን ወደ ሰዓቱ

ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ? ከምሽቱ የዓለም ዜና ጋር እንግድ ወልዴ ነኝ። ባለፈው አንድ ወር ውስጥ ብቻ ቢያንስ አምሳ የሚሆኑ ሰዎች ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው መንግሥት ደግሞ ሸኔ ብሎ በሚገልጸው ቡድን መገደላቸውን በመንግሥት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት አስታውቋል።

በጥር 25 ቀን ከአዲስ አበባ 380 ኪሎ ሜትር ርቀት ላይ በምትገኘው የአኖ ከተማ የተፈጸመው ግድያ በዋናነት ቀድሞውንም ከመኖሪያቸው የተፈናቀሉ ሰዎችን ኢላማ ያደረገ እንደነበር የኮሚሽኑ ሪፖርት አመልክቷል። የሰለባዎችን ቤተሰቦች የዓይን ማኞችና የመንግሥት አካላትን ጠቅሶ የወጣው የኮሚሽኑ ሪፖርት ለጥቃቱ የኦሮሞ ነጻነት ሰራዊት ወይም ሸኔን ተጠያቂ አድርጓል። አድማጮች የዚህን ዘገባ ዝርዝር በመጽሔት ክፍለ ጊዜያችን እናቀርባለን።

ከ17 ዓመታት ድርድር በኋላ የአፍሪካ መሪዎች ብዙ ተስፋ የተጣለበትን አህጉራዊ ነጻ የንግድ ቀጠና ለመመስረት ከሦስት ዓመት በፊት ወስነው ነበር። መሪዎቹ አዲስ አበባ ላይ ለዓመታዊ ጉባኤ በሚገናኙበት በዚህ ወቅትም ነጻ የንግድ ቀጠና ስምምነቱን ወደ ተግባር ለመተርጎም እጅግ አዳጋች እንደሆነባቸው ነው። የአፍሪካ ነጻ የንግድ ቀጠና በአፍሪካ ካሉ 55 አገሮች ውስጥ ከኤርትራ በስተቀር 54ቱ ተሳታፊ ናቸው።

የስምምነቱን ተግባራዊነት ለማፋጠን መሪዎቹ ከመጪው ቅዳሜ ጀምሮ ለሁለት ቀናት ይመክራሉ። ነጻ የንግድ ቀጠናው ታሪፍን ሙሉ በሙሉ በሚባል ደረጃ በማስወገድ በእንደ አውሮፓውያን አቆጣጠር 2034 በአፍሪካ የውስጥ ንግድን 60 በመቶ ለመጨመር ያለመ ነው። ይህም 1.3 ቢሊዮን ሕዝብ ያላትን አህጉር ድምር የአገር ውስጥ ምርት 3.4 ትሪሊዮን ዶላር ያደርሳል። በአሁኑ ወቅት የአፍሪካ ሀገራት እርስ በእርሳቸው የሚገበያዩት ንግድ መጠን

15 በመቶውን ብቻ ነው ተብሏል። ከአውሮፓ ሀገራት ጋር ግን 65 በመቶ የሚሆነውን ንግድ ይፈጽማሉ። የዓለም ባንክ እንደሚለው ውጥኑ ተግባራዊ የሚሆን ከሆነ 50 ሚሊዮን የሚሆኑ አፍሪካውያንን ከድህነት አረንቋ በማውጣት በእንደ አውሮፓን አቆጣጠር 2035 ገቢያቸው በ9 በመቶ እንዲጨምር ያደርጋል። ወደ ተግባር ለመግባት ግን ጋሬጣ ገጥሟቸዋል። የታሪፍ ቅነሳን በተመለከተ ስምምነት ላይ አለመደረስና

በኮቪድ-19 ምክንያት ድንበራቸው መዘጋቱ ከችግሮቹ ጥቂቶቹ ናቸው። የቢሮክራሲ ማነቆና የአንዳንድ አገሮች ከልክ ባለፈ ንግዳቸውን አላስነካም ማለት ለታሰበው ነፃ የንግድ ቀጠና ምሥረታ እንቅፋት እንደሚሆን ተንታኞች በመናገር ላይ ናቸው ሲል ኤኤፍፒ ዘግቧል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሊቢያ ባህር ዳርቻ አንድ ስደተኞችን የያዘ መርከብ ማክሰኞ ዕለት ተገልብጦ

73 ስደተኞች መጥፋታቸው እና ምናልባትም ሳይሞቱ እንዳልቀረ የተባበሩት መንግሥታት የስደተኞች መርጃ ድርጅት ዛሬ በትዊተር ገጹ አስታውቋል። የሮይተርስን ዘገባ ስመኝሽ የቆየት አቅርበዋለች። ወደ አውሮፓ ለመሻገር በጀልባ ተሳፍረው ይጓዙ የነበሩ 80 መንገደኞች በሊቢያ አቅራቢያ ሜዲትራኒያን ባህር ውስጥ ባጋጠማቸው የመገልበጥ አደጋ ቢያንስ 73ቱ መጥፋታቸውንና

ምናልባትም ሕይወታቸው አልፎ ሊሆን እንደሚችል ዓለም አቀፉ የስደተኞች ድርጅት አይኦኤም አስታውቋል። ከሞት የተረፉ ሰባት ሰዎች ወደ ባህር ዳርቻው መውጣት የቻሉ ሲሆን ከሊቢያ ዋና ከተማ ትሪፖሊ በስተ ምስራቅ ከሚገኘው ቃስር አልካየር የተባለ ስፍራ መነሳታቸውንና ወደ አውሮፓ እያቀኑ እንደነበር መናገራቸውን የስደተኛ ተቋሙ ጨምሮ ገልጿል። የቃስር አልካየር ከተማ ማዘጋጃ ቤት ዋና ኃላፊ ሳሌም አዋጅ ስለ ሁኔታው እንዲህ ያስረዳሉ።

እነዚህ በቀይ ጨረቃ የባህር ዳርቻ ጠባቂ አባላት የተገኙ ህገወጥ ስደተኞች ናቸው። ይህ አካባቢ ሁሌም በሬሳ የተሞላ በመሆኑ እየተሰቃየን ነው። ጠቅላይ ሚኒስትሩን የቀይ ጨረቃ ድርጅትንና ሌሎች ስደትን የሚዋጉ ሁሉ መፍትሄ እንዲያመጡ እንጠይቃለን።

ከዚህ ቀደም በተደጋጋሚ ጥያቄ አቅርበን ለጉዳዩ ትኩረት አልሰጡትም። የብሔራዊው አንድነት መንግስትና የክልሉ ርዕሰ መስተዳደር መፍትሄ እንዲፈልጉ እንጠይቃለን። ሊቢያ የሚገኘው ቀይ ጨረቃና የአካባቢው ፖሊስ እስካሁን ድረስ የ11 ሰዎች አስክሬን ብቻ ማግኘታቸውን የገለጸው አይኦኤም በህይወት የተረፉት ሰባቱ በሆስፒታል የህክምና እርዳታ እየተደረገላቸው መሆኑንም አስታውቋል። አወለን እንደሁታ ሞራሄ

በመጀመሪያ ፈጣሪ ነፍሳቸውን በሰላም ያሳረፈው ትናንትና ወደ አስር ሰዓት አካባቢ ነው የባህር ጉዞ የጀመር ነው። ከዚያም ወጀብ በመነሳቱ ሁሉም ሰዎች ሰጥመዋል። በጣም ብዙ ሰዎች ሞተዋል። እግዚአብሔር ነፍሳቸውን ይማር። ሊቢያ አደገኛ በሆነው የበረሃ መንገድና በሜዲትራኒያን ባህር በማቋረጥ አውሮፓ ለመግባት ለሚፈልጉ ስደተኞች ዋና መነሻ ቦታ መሆኗ ይታወቃል።

በፓናማ 60 ፍልሰተኞችን የያዘ አውቶቡስ ወደ ገደል ተገልብጦ 39ኙ ሲሞቱ 20 የሚሆኑት ደግሞ ጉዳር ደርሶባቸዋል ሲሉ የአገሪቱ የፍልሰተኞች ጉዳይ ባለሥልጣናት አስታውቀዋል። በአገሪቱ በፍልሰተኞች ላይ የደረሰ አሰቃቂ አደጋ እንደሆነ ሲገለጽ ባለሥልጣናቱ ስለ ተጎጂዎቹና ሟቾቹ ዜግነት ከመናገር ተቆጥበዋል። ከፍተኛ ጉዳት የደረሰባቸው 20 ፍልሰተኞች ወደ ሆስፒታል መወሰዳቸውን የሮይተርስ ዘገባ አመልክቷል።

አውቶቡሱ ኮሎምቢያን ከማዕከላዊ አሜሪካ ጋር በሚያገናኘው ገደላማ መንገድ ላይ ሲጓዝ እንደነበርና ወደ ስደተኞች መጠለያ እያመራ እንደነበር ታውቋል። ባለፈው ዓመት 248,000 የሚሆኑ ፍልሰተኞች በአደገኛው መንገድ ላይ መጓዛቸውንና አብዛኞቹ ቬንዙዌላውያን እንደነበሩ ተገልጿል። የአሜሪካ አዲሱ የፍልሰተኞች ሕግ ጠበቅ በማለቱ አብዛኞቹ ወደ ፓናማ ለመመለስ ተገደዋል። ወደ ቬንዙዌላ ለመመለስ መጓጓዣው ውድ ይሆንባቸዋል ተብሏል።

በያዝነው የፈረንጆች ዓመት ብቻ 32800 ፍልሰተኞች በገደላማው መንገድ ላይ ማለፋቸውን የፓናማ የውጭ ጉዳይ ሚኒስቴር አስታውቋል። በየመን አቋርጠው ወደ አረብ አገራት የሚገቡ ሕፃናትና ሴቶች ቁጥር በከፍተኛ መጠን መጨመሩንና ይህም እጅግ አሳሳቢ መሆኑን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታውቋል። ከኢትዮጵያ፣ ሶማሊያና ጅቡቲ በመነሳት

የሚደረገው እጅግ አስቸጓሪ ጉዞ ወይም ምስራቃዊ የፍልሰት መስመር በመባል በሚታወቀው መንገድ የሚደረገው ፍልሰት ባለፈው ዓመት 64 በመቶ ጭማሪ ማሳየቱን ድርጅቱ አስታውቋል። ከፍተኛ ቁጥር ያላቸው ሴቶች ከነ ልጆቻቸው እንዲሁም ልጆች ብቻቸውን የተሻለ ሕይወት ፍለጋ አደገኛውን ጉዞ እንደሚያደርጉ የአይኦኤም ኃላፊ አንቶኒዮ ቪቶሪኖ ለአሶሴትድ ፕሬስ ዜና ወኪል ተናግረዋል።

የአየር ንብረት ለውጥ ለፍልሰቱ መጨመር አስተዋጽኦ ማድረጉን ኃላፊው ጨምረው አስታውቀዋል። ከዚህ በፊት ሴቶችና ሕፃናት አደገኛውን የበረሃ ጉዞ እንደማይሞክሩት የገለጹት ኃላፊው ፍልሰተኞቹ በመንገዳቸው ላይ ለወረቦሎች፣ ለሕገ ወጥ አስተላላፊዎች፣ ለአስገድዶ መደፈርና ሁከት እንደሚጋለጡ ወደ የመን ለሚያመሩ አንድ ሚሊዮን ፍልሰተኞች የሚያስፈልገውን 84 ሚሊዮን ዶላር እርዳታ ለመጠየቅ ናይሮቢ የተገኙት ኃላፊው አንቶኒዮ ቪቶሪኖ ተናግረዋል።

በመንገድ ላይ ስለሚገጥማቸው አደጋና በየመን እየተካሄደ ስላለው ጦርነት ፍልሰተኞቹ እንደማያውቁና አንድ ጊዜ መንገድ ላይ ከገቡ ግን አይኦኤም መሠረታዊ የጤና አገልግሎት እንደሚሰጥ አንዳንዴም ወደ መጡበት አገራት እንደሚመልስ ኃላፊው ጨምረው ገልጸዋል። አይኦኤም ባለፈው ዓመት 2700 ፍልሰተኞችን ወደ ኢትዮጵያ መመለሱን የአሶሴትድ ፕሬስ ዘገባ አመልክቷል። በመጨረሻም አድማጮች የአገር ውስጥ ተፈናቃዮችን በተመለከተ መፍትሔ ለመሻት

የተባበሩት መንግስታት ድርጅት ከፍተኛ አማካሪ ሆነው የሚያገለግሉት ሮበርት ፓይፐር የመጀመሪያው ጉብኝታቸውን በሶማሊያ ትናንት አድርገው ከመንግሥት ባለሥልጣናትና ከተፈናቃዮች ጋር ተወያይተዋል። አማካሪው ወደ ሶማሊያ ያቀኑት ተፈናቃዮችና አጋር ድርጅቶች ያሉበትን ሁኔታ ለመረዳት እንዲሁም የተባበሩት መንግስታት ድርጅት እየሰጠ ያለው እርዳታ ምን እንደሚመስል ለማየት መሆኑን ተናግረዋል። ሶማሊያ የአገር ውስጥ ተፈናቃዮችን ለመርዳት በተመድ በሚካሄደው ፕሮግራም ከታቀፉት

አስራ ስድስት የተመድ አባላት አገራት አንዷ ነች። ፕሮግራሙ ተፈናቃዮች ዘላቂ መፍትሔ እንዲሁም ከለላና እርዳታ የሚያገኙበትን መንገድ የሚሻ ነው ተብሏል። በሶማሊያ ለአስርተ ዓመታት የተካሄደው ግጭትና ሁከት እንዲሁም በቅርቡ የተከሰተው ድርቅ ዜጎቿን ለተፈናቃይነት ዳርጓል። ሮበርት ፓይፐር በሶማሊያ ቆይታቸው ከአገሪቱ ጠቅላይ ሚኒስትር አምዛ አብዲ ባሬ ጋር

መንግሥታቸው ተፈናቃዮችን ለመርዳት ስላለው ውጥንና የችግሩን ምንጭ ለማድረግ የሚያደርገውን ጥረት በተመለከተ ተወያይተዋል። አድማጮች፣ ለምሽቱ ያስኩ ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።

እንግዲህ ወልዴን ለዓለም ዜናዎቹ እጅግ አድርገን እናመሰግናለን። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወይስ

ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ የካቲት 9 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። ወደ ቀዳሚው የአብይ ርዝ ዘገባ እንለፍ።

ባለፈው አንድ ወር ውስጥ ብቻ ቢያንስ ሀምሳ የሚሆኑ ሰዎች ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው መንግስት ደግሞ ሸኔ ብሎ በሚገልጸው ቡድን መገደላቸውን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት አስታውቋል። በጥር 25 ቀን ከአዲስ አበባ 380 ኪሎ ሜትር እርቀት ላይ በምትገኘው የአኖ ከተማ የተፈጸመው ግድያ በዋናነት ቀድሞውንም ከመኖሪያቸው የተፈናቀሉ ሰዎችን ኢላማ ያደረገ እንደነበር የ

ኮሚሽኑ ሪፖርት አመልክቷል። የሰለባዎቹን ቤተሰቦች የአይድማኞችና የመንግስት አካላትን ጠቅሶ የወጣው የኮሚሽኑ ሪፖርት ለጥቃቱ የኦሮሞ ነጻነት ሰራዊት ወይም ሸኔን ተጠያቂ አድርጓል። የታጣቂ ቡድኑ ቃል አቀባይ ከዚህ ቀደም ለአሜሪካ ድምጽ በዚሁ ጉዳይ ተጠይቀው በሰጡት ቃል በአካባቢው የሚገኝ ማሰልጠኛ ላይ ጥቃት ከማድረስ ውጪ ሰላማዊ ሰዎች ላይ

ጥቃት አልሰነዘርንም ሲሉ አስተባብለው ነበር። ሆኖም የአሜሪካ ድምጽ ዘጋቢ ባለፈው ሳምንት ወደ ስፍራው አቅንቶ ያነጋገራቸው ልጆቻቸው የተገደሉባቸው ወላጆች ግድያው የተፈጸመው ሸኔ ብለው በጠሩት ታጣቂዎች መሆኑን ተናግረዋል። ናኮር መልካ ዝርዝር አለሁ።

በኦሮሚያ ክልል በምስራቅ ወለጋ ዞን ጎቡ ሰዮ ወረዳ አኖ ከተማ የሀገር ውስጥ ተፈናቃዮችን ኢላማ ያደረገ ጥቃት በጥር 25 2015 ዓ ም መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በምርመራ ማረጋገጡን ጠቅሶ ትናንት መግለጫ አውጥቷል። መንግስት ሸኔ በሚላቸው እና በሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው የኦሮሞ ነጻነት ሰራዊት ባደረሰው ጥቃትን ቢያንስ 50 ሰዎች መሞታቸውን የኮሚሽኑ ምርመራና ክትትል የስራ ዘርፍ ክልላዊ ኃላፊ አቶ ይማዶ አዱድ ፈታ

ዳሜ ከድምጽ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተባለው ክስተት ላይ ባድረገው ክትትል

በዕለቱ በከተማው ከተለያዩ ቦታዎች ተፈናቅለው ከተማ ውስጥ ይኖሩ የነበሩ እንዲሁም አንድ የተፈናቃዮች መጠለያ ጣቢያ ውስጥ ይኖሩ የነበሩ ተፈናቃዮች ላይ በዋነኝነት እነሱን ዓላማ በማድረግ በታጣቂዎች በተፈጸመ ጥቃት ቁጥሩ በትክክል ሙሉ በሙሉ የደረሰውን ጉዳት ይገልጻል ማለታችን አይደለም። ባደረግነው ምርመራ ግን አትሊስት ጊዜያዊ ያገኘነው ቁጥር የሚያሳየው ቢያንስ ሀምሳ ሰዎች መገደላቸውን ነው ማለት ነው።

ሀምሳ ሰው ብለን የገለጽናቸው ማናቸው? በዋነኝነት ተጠቂ የሆኑት ከተለያዩ አካባቢዎች የተፈናቀሉ ሰዎች፣ የመንግስት ኃላፊነት ላይ ያሉ ሰዎች፣ ሚሊሻዎች አብዛኞቹ እነዚህ ሰዎች ናቸው ማለት ነው። በግድያም በአካል ጉዳትን በጥቃቱ የህዝብ ንብረቶች መውደማቸውን ኮሚሽኑ በምርመራው ማረጋገጡን አቶ ይማድ ጨምረው ገልጸዋል። በተመሳሳይ የወደመው ንብረት የሲቪሊያን ንብረቶች ተብሎ ሊገለጹ የሚችሉ በግጭት ውስጥ ጭምር

የጥቃት ዓላማ መሆን የለባቸውም ተብሎ በዓለም አቀፍ ህጎችን ጭምር የተቀመጡ ንብረቶች ናቸው ማለት ነው። የአሜሪካ ድምፅ ጥቃቱ ከተፈጸመ በኋላ በስፍራው ተገኝቶ የተጎጂ ቤተሰቦችን ያነጋገረ ሲሆን ጥቃቱን የፈጸመው ሸኔ ነው ሲሉ ተናግረው ነበር። እኔ ሶስታቸው ጋር ነው የተኛሁኝ፣ ሴቲቱ ልጅ ጋር እና እንዲኛው ሟች ጋር። እኔ ላይ ፊት መጀመሪያ መጣ፣ ምንድነሽ ያለኝ፣ እናት ነኝ

ብጉን አደው ምንድ ነው ልጅ ነው ማለት ትቼ አባቴ ነው አልኩኝ። መደብቅ ያል አሁን ጨርቁን ግፈፍ አርጉ፣ እዚሁ ላይ ትኩስ አርጉ። ጠጉራሙ ናቸው ሸኔወይ ናቸው። እነዛንም እዛው ምኝታቸው ላይ ሄዱ ጠቅቶ ቀርቀው ገድሏቸው። ሌላ ክፍል ሶስት ወንዶች ተገደዋል። አንዱ የጎረቤቴ ልጅ ነው አብሮ እነሱ ጋር ተኝቶ ነው። ሁለቱ የኔ ናቸው

ሶስተኛ ይህች የተመታችው ደግሞ ሌላ ከፈለ ወስደው እያስጨነቁ ይህን ብራ ንጭህን እንዲ አንጭህን አንጭ እያሉ ገንዘብ ሲያጡ እዛ ላይ ጠሽ አድርገው መቷት። ዛሬ አኪም ቤናል አዘን ላይ ነው። ሌላ ምን አለ? ምን እሰራለሁ? መሸስ ያው ለቅሶ ነው እንጂ የምንተከር አለው። የሸማቂ ቡድኑ ዓለም አቀፍ ቃል አቀባይ ወደ አተርቢ ከቨርጂኒያ ለቪኦኤ በሰጡት ቃል በአካባቢው ጥቃት መፈጸማቸው ምናምን ነው።

ጥቃቱን የፈጸምነው ሰላማዊ ሰዎች ላይ ሳይሆን ስልጠና ላይ በነበሩ የአማራ ታጣቂዎች ላይ ነው ሲሉ ገልጸው ነበር። በግጭት ውስጥ በቀጥታ ተሳታፊ ያልሆኑ ሲቪል ሰዎች የጥቃት ኢላማ መደረግ የለባቸውም ያሉት ኃላፊው በዕለቱ የመንግስት ኃይሎችም ስምንት ወጣቶችን ከህግ አግባብ ውጪ መግደላቸውን

በምርመራው ማረጋገጣቸውን አስታውቀዋል። በታጣቂ ቡድኑ ከተገደሉ ሰዎች በተጨማሪ እኛ በአገኘነው መረጃና ማስረጃ መሰረት የመንግስት የጸጥታ ኃይሎችም ጥቃት ፈጻሚዎቹን ደግፋቸዋል፣ ከነሱ ጋር ተባብራቸዋል በሚል ወደ ስምንት የሚጠጉ ወጣቶችን በቁጥጥር

ስር ካዋሉ በኋላ በህግ በተከለከለ መንገድ ከፍርድ ውጪ ግድያ እንደፈጸሙባቸው ያገኘናቸው መረጃዎች እና ማስረጃዎች ያመላክታሉ ማለት ነው። እኛ እንደ ኢትዮጵያ ሰብዓዊ መብቶች ኮሚሽን ኦሮሚያ ውስጥ እየተካሄደ ባለው ግጭት ላይ የረዥም ጊዜ የክትትልና የምርመራ ስራ ነው ስንሰራ የነበረው። በጣም ብዙ ቦታዎች ላይ ግጭቶች ሲከሰቱ በግጭቱ ዋነኛ ተጠቂ እየሆኑ ያሉ እየሆኑ የነበሩ

የሲቪል ሰዎች ናቸው። በግጭት ውስጥ በቀጥታ ተሳታፊ እየሆኑ ያሉ የጸጥታ ኃይሎች

የተከሰተ ጉዳይ አይደሉም ማለታችን አይደለም። ነገር ግን ታጣቂ ቡድኖችም በመንግስት የፀጥታ ኃይሎችም ያንን ተከትለው በሚወስዱት እርምጃ ብዙ ጊዜ ብዙ ሲቪሊየንስ፣ በግጭት ውስጥ በቀጥታ ተሳታፊ ያልሆኑ ሰዎች ንብረቶቻቸው ከፍተኛ አደጋ ላይ ወድቋል ማለት ነው። በዚህ ዙሪያ ተጠይቀው የነበሩት የጎቦሰዬ ወረዳ አስተዳዳሪ አቶ ባህሮ ላና የመንግስት ኃይሎች ሰላማዊ ሰዎችን ይጠብቃሉ እንጂ በዕለቱም ንጹሐን ሰዎችን አልገደሉም ሲሉ ምላሽ መስጠታቸው ይታወሳል። መንግስት የሰላማዊ

ዜጎችን ደህንነት በማስጠበቅ ለችግሩ መፍትሄም መስራት አለበት ያሉትን የኢሰመኮ ምርመራና ክትትል ስራ ዘርፍ ክልላዊ ኃላፊ አቶ ይማዱ ገልጸዋል። እኛም ከዚህ በፊት እንዳስቀመጥ ነው መንግስት ይህንን ችግር ሰላማዊ መፍትሄ በማበጀት የዜጎችን ደህንነት በዘላቂነት የማረጋገጥ ስራ መስራት አለበት ብለን እናስባለን። ከዚህ በፊትም ጥሪ አድርገናል። አሁንም በድጋሚ ጥሪ ለማድረግ

እንፈልጋለን ለዚህ ግን በድጋሚ ማለት የምንፈልገው መንግስት ይህንን ግጭት በሰላማዊ መንገድ ለመፍታት ተጨባጭ የሆኑ እርምጃዎችን መውሰድ አለበት የሚል ጥሪ ነው የምናደርገው እኛ በዚህ ዙሪያ ከዞኑም ሆነ ክልሉ ኮሚኒኬሽን ጸጥታና አስተዳደር እንዲሁም ከፌዴራል ኮሚኒኬሽን አገልግሎት ሚኒስትር ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም ለአሜሪካ ድምፅ ናኮር መልካ ከአምቦ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። አሁን ወደ ትንታኔው መጽሄት እንሂድ።

በደቡብ ክልል ጉራጌ ዞን ወልቂጤ ከተማ ከክልሉ የጸጥታ ኃይሎች በተተኮሰ ጥይት አራት ሰዎች መገደላቸውንና አስራ ሰባት ሰዎች መቁሰላቸውን ነዋሪዎች ገለጹ። በአካባቢው ለአንድ ዓመት ያክል የመጠጥ ውሃ በመቋረጡ አቤቱታ ለማሰማት አደባባይ መውጣታቸውን አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች ተናግረዋል። የወልቂጤ ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል ቆስለው ወደ ሆስፒታል ከመጡ አስራ ስድስት ሰዎች ውስጥ ሁለቱ ወዲያውኑ ሲሞ

ሁለቱ ከፍ ላለ ሕክምና ወደ አዲስ አበባ መላካቸውን ገልጿል። የደቡብ ክልል ፖሊስ ኮሚሽን በከተማው በተፈጠረው የጸጥታ ችግር ሁከት መፈጠሩን ገልጸው የሞቱ ሰዎች ሶስት መሆናቸውንና ስምንት መቁሰላቸውን አስታውቋል። የሀዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። ነዋሪዎቹ ወደ አደባባይ የወጡት የሚጠጣው ውሃ በማጣታቸው መሆኑን ይናገራሉም።

የወልቂጤ ከተማ ነዋሪው አቶ ሙክሬም መኑር ውሃ ጠማን ያሉ የከተማውን ነዋሪዎች አቤቱታቸውን ለማሰማት አደባባይ ሲወጡ ባልጠበቁት መልኩ ለጉዳት ተዳርገዋል ብሏል። ወደ ሰልፈኞቹ በተተኮሰ ጥይትም አራት ሰዎች መገደላቸውንና ሌሎች መቁሰላቸውን ተናግሯል።

አስራ ሰባትና ከዛ በላይ በወስሎ ሆስፒታል የሚገኙ ዋሉ አሁን ሟቾች ደግሞ አራት ናቸው። አሁንም ግን በሁን እንትናቸው የማይታወቅ ብዙ አሉ። በየቦታ የተጎዱ አሉ። በጣም እጅግ በጣም ብዙ አሉ። ሌላው የከተማው ነዋሪ አቶ ቶፊክ ሸምሱ ጥይቱ የተኮሰው ከደቡብ ክልል ልዩ ኃይል መሆኑን ይገልጻሉም። ማህበረሰቡ ውሃን የተቸገረው ጀረኪና የዘወጥቶ ነበር በጣም በሚደብር ሁኔታ

ፊት ለፊት ነበር ሲተኩስ የነበሩት። ይመስለኛል ይሄ ከክልሉ ጋር ያያያዙት ይመስለኛል እነሱ እንትን ማህበረሰቡ፣ የነበረው ግን በውሃ ጥም ምክንያት እየተሰቃየ ነው። ከአመት በላይ ሆነ። ልዩ ሀይሉ ስሜት አይሆኑ ነው ፊት ለፊት ሲተኩስ የነበረው። ከሟቾቹ ውስጥ ሶስቱን እንደሚያውቋቸውም አቶ ፊክ ተናግሯል። እስካሁን ያውቋቸው ሶስቶች ናቸው። አንዱ አዱነች ይባላል። አንዱ ጆዋድ ይባላል። ሌላው መስኪል ነገር ነው ይባላል። የወልቂጤ ዩኒቨርሲቲ ስፔሻላይዝድ ሪፍራል ሆስፒታል ሜዲካል ዲሬክተር ዶክተር ረቢል አሊም በግጭቱ የተጎዱና የቆሰሉ ሰዎች

ሆስፒታሉ ሕክምና እንደተደረገላቸውና ሁለት ሰዎች ደግሞ ወደ ሆስፒታሉ በመጡ በአንድ ሰዓት ውስጥ ህይወታቸው ማለፉን በስልክ ነግረውናል። እኔ አሁን ሪሰራ ሆስፒታል ነው የምነግረን አሳ ሰው ነው የመጣው። ሁለት ሰዎች በመጡ በአንድ ሰዓት ውስጥ ሞተዋል። ከዚ ውጭ ሁለት ሰዎች

እኛ ጋር አገልግሎቱ ማግኘት ስላልቻሉ ወደ አዲስ አበባ አስፈላጊውን ህክምና የመጀመሪያው ህክምና ከተሰጣቸው በኋላ አዲስ አበባ ሄደዋል ከዛ አሁን አራት ሰዎች አሉ አንደኛው ኦፕሬሽን ተሰርቶለት ሳብ ላይ ተደርጓል ደህና ነው ከዛ ውጭ ያለው ወደ ቤታቸው ሄድ በአሁኑ ሰዓትም ሁለቱ ለከፍተኛ ህክምና ወደ አዲስ አበባ መላካቸውን አራቱ ደግሞ እዛው ሆስፒታል ውስጥ የታከሙ መሆኑን ነው የገለጹት ዶክተር ረቢል ቀሪዎቹ የህክምና እርዳታ ተደርጎላቸው ወደ ቤታቸው መላካቸውን ተናግሯል የደቡብ ክልል ፖሊስ ኮሚሽነር

አለማየሁ ማሞ ሰልፉን ሰበብ በማድረግ ህገ ወጥ ድርጊቶች ተፈጽሟል ሲሉ ተናግሯል። የክልል ጥያቄ በዞኑ ካለው መራያ ይዞ በሰበብ ውሃ እጥረት አለ

ከምል መነሻ ይህ ምክንያት በማድረግ ሴቶች ጃርካን ይዞ መንገድ እንዲዘጉ አድርገዋል። እነዚህ ሴቶች ዋናው አስፋልት ማለት ከጅማ ወደ አዲስ አበባ፣ ከአዲስ አበባ ወደ ጅማ እና ወደ ምዕራባዊ ከተማ የሚንቀበቢ የሚንቀሳቀሱ ተሽከርካሪዎችን የመዝጋት እርምጃ ነው የወሰዱ በየአቅጣጫው ጎማዎችን ማቃጠል፣ መንገድ መዝጋት፣ ተላላፊ መኪናዎች ላይ ጉዳት ማድረስ፣ በየአቅጣጫው ደግሞ በስውሮ ነው ታክስ መክፈት፣ እንዲህ አይነት ነገሮች በቀጠናው የተከሰቱ መሆኑን ነው መረጃ

የሚያሳየን ያሳየን ይህንን ለማስቆም በሚደረግ ሂደት የሰው ህይወት ማለፉን ተናግሯል። በየትኛው ወገን ነው የሚል ነገር የማይታወቅ ቢሆንም እርሻው ከፍ ብሎ ነው በቀጠናው እዚህ ሶስት ሰዎች ህይወት ያለፈበት የተወሰኑ በቁጥር ሰባ ስምንት የሚጠጉ እየቆሰሉበት በድንጋይም በጥይትም እየተጎዱበት ሁኔታ ነው ያለው። የከተማው ነዋሪ አቶ ሙክሬም በበኩላቸው

ሰልፉ ከውሃ ችግር ውጪ ፖሊስን አስቆጥቶ የሚያስተኩስ ምንም አይነት የፖለቲካ አጀንዳ የተንጸባረቀበት እንዳልነበረ ተናግሯል። ዛሬ በከተማ ውስጥ ምንም አይነት እንቅስቃሴ አለመኖሩን ገልጿል። ከውሃ ውጭ ከውሃ ብቻ ውሃ ትጠንተናል ውሃ ተደዘናል ውሃ፣ ውሃ፣ ውሃ በመሀል ብቻ ሲባል የነበረ ውሃ ልማት ሌላ በቃ፣ ከዚህ መስረትን ውጭ ሌላ የተባለ ነገር ምንም አንድም ነገር የለም። ህዝቡ ውሃ ነው በቃ። ሌላው እንዳለ ሆኖ ህዝቡ በተለያዩ ነገር ያኮደፋ ህዝብ ነው፣ በጣም የተገፋ ህዝብ ነው። ትናንትና ግን የነበረ በውሃ ብቻ ነው በቃ። ውሃ ስቱን ውሃ ትጠንተናል ነው ያለ ውዙ ጥያቄው አንድም ያነሳው ነገር የለም።

ኢሚዲዬትሊ፣ በቃ እነሱ እሺ ቢያንስ አወያዩ ቁጭራት አወያዩ፣ የመለከቱ አካል ያወያያል። እኛ ውሃ ነው ያጣ ነው ችግራችን። ውሃ ነው ሌላ ነገር አይደለም። ያለ ህዝብ ላይ ነው ቀጥታም ፊትለፊት መሳሪያ የሚዘዙባቸው እንደው አንደኛው ሲሞት አጠገቡ እናቱ አጠገብ ደው ሞተ ረኒ ምኒም ኔ እንድትምሱ ላትምቱ ልኝ ያለች ነው። ቀጥቀሱ ነው የደፉት ማለት ነው። የክልሉ ፖሊስ ኮሚሽነር አለማየሁ ማሞ በበኩላቸው አድማው ዛሬ መቀጠሉን፣ የመንግስትና የግል ተቋማትን ዝግ መሆናቸውን፣ በአካባቢው የተለየም የታወጀ አጠቃላይ የሆነ የወታደራዊ እዝ አስተዳደር አለመኖሩን

ዳሩ ግን የደህንነትና የጸጥታ ሥራ በጥምር ኮማንድ ዕዝ እየተመራ መሆኑን አስታውቀዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። በተከታይ ወደ ትግራይ እናልፋለን። በትግራይ ክልል የሚንቀሳቀሱ ሶስት ተቃዋሚ ፓርቲዎች በክልሉ የሚመሰረተውን

ጊዜያዊ ክልላዊ መንግስት ከሚያቋቁመው ኮሚቴ ጋር ግንኙነት የለንም ሲሉ አስታወቁ። ሳልሳይ ወያነ ትግራይ ብሔራዊ

ባይቶ አባይ ትግራይ ባይቶና ና ውድብ ናጽነት ትግራይ ዛሬ በጋራ በሰጡት ጋዜጣዊ መግለጫ ከኮሚቴው ጋር ውይይት ለማካሄድ ቀጠሮ እንደነበረ ና ውይይቱ ላይ ግን ላለመሳተፍ መወሰናቸውን ገልጸዋል። በትላንትናው እለት የኮሚቴው ሰብሳቢ ሌተናንት ጀነራል ታደሰ ወረደ በክልሉ የሚዋቀረው ጊዜያዊ መንግስት ሁሉን ያካተተ እንዲሆን እየሰራን ነው ብለው ነበር። ሙልጌታ ጽብሀ በጉዳዩ ላይ ተከታዩን ዘገባ ልኳል።

ሳልሳይ ወያነ ትግራይ ብሔራዊ ባይቶ አባይ ትግራይ ባይቶ ናና ውድብ ናጽነት ትግራይ ዛሬ በጋራ በሰጡት መግለጫ በትግራይ ክልል ይመሰረታል የተባለው ጊዜያዊ ክልላዊ መንግስት የሚያቋቁመውን ኮሚቴ እንደማይቀበሉት አስታወቁም። ፓርቲዎቹ ከኮሚቴው ጋር ሊወያዩ ቀጠሮ ተይዞ እንደነበረ የተናገሩት የውድብ ናጽነት ትግራይ ፓርቲ የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበም፣ ነገር ግን የኮሚቴው አባላት ለመገናኛ ብዙሀን በሰጡት መግለጫ የሚቀየር ነገር እንደሌለ በመናገራቸው ውይይቱ ላይ ከመሳተፍ እንደታ

እንደተፋቀቡ ገልጸዋል። ሓሳብ ሂብና ክነስተኻኽሎ ንኽእል ነገር ዘየሎ ኾይኑ፣ ሓሳብ ሰጥተን የምናስተካክለው ነገር ከሌለም ወደዛ መሄዳችን ምንድ ነው ትርጉሙ? ስለ ኮሚቴው ማንነት፣ ገለልተኝነት ጥያቄ አለን።

ጠይቀናል እሱ ሳይመለስልን፣ ህወሓትና ሰራዊቱ አዋቅሮታል። እነሱ ይቀጥላሉ፣ የሚመጣ ለውጥ የለም። ተቃውሞ ግን ሊቀጥል ይችላል ነው የተባለው። ለውጥ በማናመጣበት ከኮሚቴው ጋር መሰብሰብ ትርጉም አላገኘንበትም ነው ያሉት። ኮሚቴው ለህወሓት የሚያደላ ነው ብለው እንደሚያምኑ የገለጹት ዶክተር ደጀን መዝገበ በዚህ ኮሚቴ የሚዋቀር ጊዜያዊ ክልላዊ መንግስት ለውጥ ሊያመጣ እንደማይችል ግምታቸው አስቀምጠዋል። በክልሉ ጊዜያዊ መንግስት የሚያቋቁመው ኮሚቴ ሰብሳቢ ሌተናል ጄኔራል ታደሰ ወረደ

ጊዜያዊ መንግስቱ አካታችና ዲሞክራሲያዊ እንዲሆን ትኩረት አድርገው እየሰሩ መሆኑን ትናንት በሰጡት መግለጫ መናገራቸው ይታወሳል። የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ክንፈ ሀዱሽ በበኩላቸው ኮሚቴው የተደራጀበት መንገድ ግልጽ አለመሆኑ ጠቅሰው ለአንድ አካል የሚወግን ነው ብለን ስለምናምን ከኮሚቴው ጋር ግንኙነት የለንም ብለዋል። እዚ ኮሚቴ እዚ ሓፍ አይኮነ ንሓደ ፖለቲካዊ ሀይሊ ጸግዕ ይህ ኮሚቴ አቃፊ አይደለም

ለአንድ የፖለቲካ ኃይል ውግንና ያለው ነው። የተመሰረተበት መንገድም ግልጽ አይደለም። በተለያየ መንገድ እንደምንሰማው መንግስት ነው የመሰረተው ይላሉ። ከጥቅምት 23 2015 ዓ.ም በኋላ እነሱ አለ ብለው ይዘውት የነበረ መንግስት አፍርሰውታል። ህልውና የለውም። ህልውና የሌለው አካል ኮሚቴ ይሁን ሌላ ነገር ሊያዋቅር አይችልም። ለራሱ ህልውና የሌለው መንግስት የሽግግር መንግስት ማቋቋም የሚችል ኮሚቴ ሊመሰረት አይችልም። ይህ ትክክል አይደለም። የተዋቀረበት መንገድም ትክክል አይደለም። ይዘቱ ሲታይም አቃፊ አይደለም።

ስለዚህ እኛ እንደ ፓርቲዎች ከዚህ ኮሚቴ ጋር ግንኙነት የለንም ነው ያሉት። የብሔራዊ ባይቶ አባይ ትግራይ ባይቶና ምክትል ሊቀመንበር አቶ ክንፈ ገብረ ዮሐንስ በበኩላቸው አስቀድሞ መምጣት የነበረበት ለሁሉም የሚጠቅም ሁሉም የተወከለበት መንግስት በትግራይ በማምጣት የህዝብ ጥያቄ እንዲመለስ ማድረግ ነበረ። ይህ አልተደረገም። እነሱ የሄዱበት አካሄድ ከታየ ደግሞ

ጠላት ከመሬታችን አልወጣም፣ የተፈናቀለው ህዝባችንም እየተሰቃየ ነው። የመንግስት ሰራተኛ ደሞዝ አላገኘም፣ ትምህርት አልተጀመረም፣ ሰው በልቶ እያደረ አይደለም፣ በቂ እርዳታ ወደ ሁሉም አልተዳረሰም። በማን ምክንያት ካልን በዚህ ኃይልና በዚህ ቡድን ምክንያት። ከዚህ በተለመደ አካሄድ የሚሄድ ቡድን ጋር እኛ ምንም አይነት ግንኙነት የለንም። የትግራይ ህዝብ ስቃይና መከራ የሚያራዝሙ ኮሚቴዎች ናቸው፣ የአንድ ቡድንም አገልጋይ ናቸው

ነው ያሉት። ፓርቲዎቹ አማራጭ ያሉትን የጊዜያዊ መንግስት ምስረታ ሂደት በቅርብ ቀን ይፋ እንደሚያደርጉ ገልጸዋል። ጄኔራል ታደሰ በትናንቱ መግለጫቸው የሚመሰረተው ጊዜያዊ መንግስት የትግራይ ህዝብ ፍላጎት መሰረት ያደረገ እንደሚሆን ተናግረው ነበር። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም።

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ስናልፍ በትግራይ የተፈጸሙ የሰብአዊ መብት ጥሰቶችን የማጣራት ስራው እንደሚቀጥል የአፍሪካ ሰብአዊና ህዝቦች መብት ኮሚሽን አስታወቀ። የኮሚሽኑ ሊቀመንበር ሬሚንጎይ ሉምቡ ዛሬ ለጋዜጠኞች በሰጡት መግለጫ ምርመራው እየተጠናቀቀ እንደሚገኝ ገልጸዋል። ሊቀመንበሩ ይህን ያሉት የኢትዮጵያው ምክትል ጠቅላይ ሚኒስትርና

የውጭ ጉዳይ ሚኒስትር ደመቀ መኮንን ኮሚሽኑ በተናጠል የሚያደርገውን ምርመራ ማቆም አለበት ማለታቸውን በመጥቀስ ለተነሳላቸው ጥያቄ በሰጡት ምላሽ ነው። ኬኔዲ አባተ ተከታትሎታል።

የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ከሰባት ወራት በኋላ ነበር ከጦርነቱ ጋር በተያያዘ በትግራይ ክልል የተፈጠሩ የሰብአዊ መብት ጥሰቶችን የሚያጣራ ኮሚሽን ያቋቋመው። ጦርነቱ ከትግራይ ክልል አልፎ ወደ አማራና አፋር ክልሎችም ከመስፋፋቱ በፊት የተቋቋመው አጣሪ ኮሚሽኑ የሰብአዊ መብት ጥሰቶችን የማጣራት ስራውን አሁንም ድረስ በማከናወን ላይ ይገኛል። ሆኖም ኮሚሽኑ ከተቋቋመበት ጊዜ ጀምሮ መቋቋም አልነበረበትም በሚል ተቃውሞውን ሲገልጽ የቆየው

የኢትዮጵያ መንግስት አሁንም በኮሚሽኑ የማጣራት ስራ ላይ ያለው ተቃውሞ እንደቀጠለ ነው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት በአርባ ሁለተኛው የአፍሪካ ህብረት አስፈጻሚዎች ምክር ቤት ስብሰባ መክፈቻ ላይ ባደረጉት ንግግር በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን በሀገሪቱ ካሉ ተቋማት ጋር በጣምራ እናጣራ በማለት የኢትዮጵያ መንግስት ለአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ጥሪ አቅርቦ እንደነበር አስታውሰዋል ይሁን እንጂ ይህን

ጥሪ ችላ በማለት ኮሚሽኑ የራሱን አጣሪ ቡድን በተናጥል ማቋቋሙን የተቹት አቶ ደመቀ ኮሚሽኑ አሁን እያካሄደ ያለውን በተናጥል የማጣራት ስራ እንዲያቆምም ጠይቀዋል። ኢትዮጵያ በአጣሪ ኮሚሽኑ መቋቋም አዝናለች። የአፍሪካ ኮሚሽን በአፍሪካ ህብረት የተመራውን የሰላም ሂደት የሰላም ስምምነትና ሙሉ አፈጻጸሙን ማደናቀፍ የለበትም።

ኮሚሽኑ ተግባራቱን ለመፈጸም ከአባል ሀገራቱ ጋር በመርህ ላይ የተመሰረተ ግንኙነት ሊኖረው ይገባል። በሂደት ላይ ያለውን ሀገራዊ ጥረት ከግምት ሳያስገባ በተናጠል ምርመራ ማድረጉን ማቆም አለበት።

አቶ ደመቀ ይህን ይበሉ እንጂ የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን የጀመረውን የማጣራት ስራ እንደሚቀጥልበት አስታውቋል። የኮሚሽኑ ሊቀመንበር ሬሚ ንጎይ ሉምቡ ዛሬ የካቲት ዘጠኝ ለጋዜጠኞች በሰጡት መግለጫ ላይ የአቶ ደመቀን ንግግር በተመለከተ ለተነሳላቸው ጥያቄ ምላሽ ሲሰጡ የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ጋር በጋራ የራሱን ምርመራ እንዳደረገ ጠቅሰው እኛ ሶስተኛ

አካል ሆነን መደመር አንችልም ብለዋል። በመሆኑም የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ያቋቋመው አጣሪ ቡድን ስራውን እንደሚቀጥል ገልጸዋል። የራሳችን የሆነ ስልጣን አለን። የራሳችን ስራ አለን። ከዚህ በፊት ከተደረገው ማጣራት ጋር የእኛም ተጨምሮበት ምናልባት አንድ ቀን በትግራይ ስለሆነው ነገር እውነቱን ታውቁ ይሆናል። የተሳሳተ ምክረ ሐሳብ ማቅረብ አንፈልግም።

ስለዚህ የሚኒስትሩ ንግግር ልክ እንደተባበሩት መንግስታት ሁሉ የራሳችንን የምርመራ ስራ ከማድረግ አያግደንም ተመድ ዓለም አቀፍ ያለውን አጣሪ ኮሚሽን እንዳቋቋመ ታውቃላችሁ የማጣራቱ ስራ በሂደት ላይ ነው ከኢትዮጵያ መንግስት ጋር መተባበር እንዳለብን አንዘነጋም አንድ ቀን ግን እውነቱን እንረዳለን እኛ ስራችንን እየሰራን ነው ሪፖርቱ ሲዘጋጅ ለህዝብ ይፋ እናደርጋለን

አጣሪ ኮሚሽኑ እያደረገ ያለውን የማጣራት ስራ በማገባደድ ላይ እንደሚገኝም የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ሊቀመንበር ሬሚን ጎይሉምቡ ተናግረዋል። አቶ ደመቀ መኮንን በትላንቱ ንግግራቸው የአፍሪካ ሰብአዊና ህዝቦች መብት ኮሚሽን ያቋቋመው አጣሪ ቡድን ስራውን እንዲያቆም ከመጠየቅ በተጨማሪ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ያቋቋመውና በቅርቡ የስራ ጊዜው ለአንድ ዓመት የተራዘመው አለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽንም እንዲሁ የስራ ውሉ

እንዲቋረጥ የሚጠይቅ የውሳኔ ሀሳብ በኢትዮጵያ መንግስት መዘጋጀቱን ተናግረዋል። ይህ የውሳኔ ሀሳብ በመጪው የምክር ቤቱ ስብሰባ ላይ እንደሚቀርብም ነው የገለጹት። በፌዴራል መንግስትና በህወሓት መካከል ባለፈው ጥቅምት ወር የሰላም ስምምነት ከተደረሰ በኋላ በሁለቱ አካላት መካከል ያለው መተማመን እያደር እየጨመረ ቢመጣም የኢትዮጵያ መንግስት በተባበሩት መንግስታት የሰብአዊ መብቶች ምክር ቤትና በአፍሪካ የተቋቋሙ ሁለት የሰብአዊ መብት አጣሪ ኮሚሽኖች የጀመሩትን የማጣራት

ስራ እንዲያቆሙ ያቀረበውን ጥያቄ በተመለከተ ግን ከህወሓት ወገን እስካሁን የተሰጠ አስተያየት የለም። በተመድ የሰብአዊ መብቶች ምክር ቤት ታሳስ 2014 ዓ ም ላይ የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ባለፈው መስከረም ወር ላይ ባወጣው ሪፖርት በጦርነቱ ወቅት በሰብአዊነት ላይ የተፈጸሙ ወንጀሎችና የጦር ወንጀል ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶች መፈጸማቸውን ገልጾ ለአብዛኛው የሰብአዊ መብት ጥሰቶች የኢትዮጵያ መንግስትን ተጠያቂ

ማድረጉ ይታወቃል። ይሁን እንጂ የኢትዮጵያ መንግስት ሪፖርቱን ሙሉ በሙሉ እንደማይቀበል ሲገልጽ ህወሓት በበኩሉ ከጥቂት ነጥቦች ውጭ በአብዛኛው ሪፖርቱን እንደሚቀበል መግለጹ የሚታወስ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የኬንያ ደህንነት ኃይሎች ከሰሜን ስምጥ ሸለቆ አካባቢ ሽፍቶችን የማጽዳት ዘመቻ የጀመሩ ሲሆን ህገወጥ መሳሪያዎችንም ይዘዋል። ተቺዎች ግን በፖሊስ ተደግፎ የሚመራው የሰራዊቱ ዘመቻ ላልተገባ የሰብአዊ ጥቃት ሊያጋልጥ ይችላል ይላሉ። ስጋታቸውንም እየገለጹ ነው። መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።

በሰራዊቱ የሚደገፈው የኬንያ ፖሊስ በስምጥ ሸለቆ አካባቢ ማኅበረሰቡንና የጸጥታ ኃይሎችን የሚያጠቁትንና የሰዎችን ከብቶች የሚሰርቁትን ሽፍቶችን ለመደምሰስ ዘመቻዎችን እያካሄደ ነው። የኬንያ ፕሬዝደንት ዊልያም ሩቶ በኬኑክ ግዛት ቱርካና ወረዳ ውስጥ በተካሄደባቸው የደፈጣ ጥቃት ሦስት ፖሊሶች ከተገደሉና ሌሎች ስምንት ሰዎች ከቆሰሉ በኋላ የዘመቻውን ትዕዛዝ አስተላልፈዋል።

ሽፍቶቹ በሰሜን የአገሪቱ ክፍል የሚገኙ ማህበረሰቦችን ለአስርት ዓመታት ሲያጠቁ የቆዩና ከብቶችንም የዘረፉ ሲሆን ለብዙዎቹ ግጭቶችም ተጠያቂዎች ሆነዋል። የኬንያ ፖሊስ ኃላፊ ጃፌት ኩሜ ባለፈው ማክሰኞ የቱርካና ወረዳ ከጎበኙ በኋላ የማህበረሰቡ አባላት እርስ በርሳቸው መጠቃቃትን እንዲያቆሙ አሳስበዋል።

በዚህ ግዛት ውስጥ የሚኖሩ ሰዎች ምንም ምርጫ የላቸውም፣ አብረው መኖሩን መማር አለባቸው። ይህ አንዱ ማህበረሰብ ሌላኛውን የማጥቃት ልማድ እንዲቀጥል ሊፈቅድለት አይገባም። ይህን የማቆም አቅሙም ሆነ ፍቃደኝነቱ አለን። የደህንነትና ስትራቴጂክ ጥናት ማዕከል ኃላፊ የሆኑት አህመድ መሐመድ የሽፍቶቹ ፍላጎት ከብቶችን መዝረፍ ነው ይላሉ።

ፖሊስም ይሁን መደበኛ ጦር ምንም አይነት ብርቱ ኃይል ሊገጥማቸው አይችልም። አሁን ጠፍተዋል። ግን የት ሄዱ? ወደ ከተማ በማቅናታቸው አሁን ብዙም አያስጨንቁም። በዚህ ለተወሰነ ጊዜ ብቻህን ትቆይና ዙሪያ ገባውን ትፈትሻለህ፣ መሳሪያ ያለበትን ለማወቅ ትጥር፣ አለ። ሰዎችን በኃይል ብታስገድድም ከዚያ አታገኛቸው። እነርሱ ወደ ከተማ ተመልሰው መደበኛ ስራቸውን ቀጥለዋል። መንግስት ሽፍቶቹ እጃቸውን እንዲሰጡና መሳሪያዎቻቸውን እንዲያስረክቡ ሶስት ቀን ሰጥተዋል።

ባለፈው ሳምንት ተጠርጣሪዎቹ ሽፍቶች በቱርካና ወረዳ ውስጥ መንገደኞችን ያጓጉዝ በነበረ ተሽከርካሪዎች ላይ ጥይት በማርከፍከፍ አንድ ተማሪን ጨምሮ ሶስት ሰዎችን ገድለዋል። በደቡብ ፖኮት የሕዝብ እንደራሴ የሆኑት ዴቪድ ፕኮሲንግ በማህበረሰባቸውና በቱርካና ጎሳዎች መካከል ስለተፈጠረው የአሁኑ ውጥረት ምክንያቱ ድርቅ መሆኑን ይናገራሉ።

or or or let's say drinking water የግጦሽ ወይንም የመጠጥ ውሃ አጠቃቀም አስመልክቶ የተቀመጠ ስርዓት የለም። ስለዚህ ፖኮቶች ራሳቸውን ወደ ወንዙ ሊያስጠጉ ይችላል። ምናልባት ይሄ ወንዝ ደግሞ በቱርካና አስተዳደር ስር የሚካለል ከሆነ ቱርካናዎች ስጋት ይገባቸዋል፣ ወይም ወደ እኛ መሬት እየመጡ ነው ብለው ይሰጋሉ። እነዚህም በተቃራኒው ያስባሉ። ብዙ ግጭቶች የሚኖሩት በዚህ ምክንያት ነው። አሁን በአካባቢው ለግጦሽ ሳር ያለው ፉክክር እጅግ በጣም ከፍተኛ ነው።

በግጦሽና በእንስሳት በሚጠጡት ውሃ ላይ የተነሳው ግጭት በአካባቢው ውጥረት እንዲጨምር ያደረገ ሲሆን የሲቪልና የመንግስት እንቅስቃሴዎችን እንዲገቱ አድርጓል። ኬንያ አሁን በአካባቢው በድርቅ ከተጎዱ አገሮች መካከል አንዷ ናት። ድርቁ ባሪንጎ፣ ሊኪፒያ፣ ሳምቡሩ፣ ምዕራብ ፖኮት እና ቱርካናን ጨምሮ 23 ወረዳዎች ላይ ተጽዕኖ አሳድረዋል።

መሐመድ መንግስት የከብቶቹን ስርቆት ለማስቆም ለተጎዱ አካባቢዎች ተጨማሪ ሀብቶችንና ልማቶችን ማከናወን ይኖርበታል ይላሉ። እነዚህ ማህበረሰቦች በርካታ ከብቶችን አጥተዋል። ቁጥራቸው እጅግ በጣም ቀንሰውባቸዋል። ስለዚህ ሌሎች ብዙ ከብቶችን የሚነዱትን በተመለከተ እነሱም ወደ መዝረፍ መሄዳቸው እርግጥ ነው። ድርቅና የአየር ንብረት ለውጡ ትልቅ ተጽዕኖ አሳድረዋል።

ስለዚህ በወደፊቱ እቅድ ውስጥ መካተት ይኖርበታል የምንለው ለዚህ ነው። መንግስት ስለ ልማት ማሰብ አለበት። ህይወትን ከከብት እርባታ ውጪ በማሰብ ሰዎች ዘላቂ ህይወት እንዲኖራቸው የሚረዱ ሌሎች አማራጮችን ሁሉ ማሰብ ይኖርብናል። ፕኮሲንግ ጸጥታ የማስከበሩ ዘመቻ ለሰዎቹ ከጥሩ ጎኑ ይልቅ ብዙዎቹን ችግሮች ሊያስከትል ይችላል የሚል ስጋት አላቸው። አውት ኦፍ ሲክስቲን ዲቪዥን ይኖ ሆስ ትሪ አር ኢን ዲስትሬስ

በምዕራብ ፖኮርት ከሚገኙ 16 ክፍለ ግዛቶች ሶስቱ በጭንቅ ውስጥ ናቸው። አንዳንድ ጊዜ ዘመቻዎችን ስትጀምር ሁሉን ሰው ወንጅለኛ ልታደርግ ትችላለህ። ያለፈው ወቅት ሁሉንም ማህበረሰብ ወንጅለኛ ያደረገ ነው። ስጋትያ ነው። ባለፈው አስገድዶ መድፈር ነበረ። የረሃብ አደጋም ነበረ። መንገዶችም ተዘግተዋል። ከጥቂት ወራት በፊት ቲዮቴ ውስጥ መንገዶችና 16 ትምህርት ቤቶች ተዘግተው

ብዙ ሰዎች ለሞት ተቃርበው ነበረ። ዘመቻው የተዘረፉ ከብቶችን ማስመለስ፣ ትላልቅ ጎዳናዎችን መጠበቅና ሰዎችና ሸቀጦች በነፃ እንዲንቀሳቀሱ ማስቻል ነው። ወደ ምዕራብ አፍሪካ ስንሻገር ደግሞ ካሜሩንን እናገኛለን። የካሜሩን ወታደራዊ ኃይል በአማጺነት ጠርጥሮ

በቁጥጥር ስር አውሏቸው የነበሩ 30 ወጣቶችን ለቋል። ጦሩ እርምጃውን የወሰደው የታሳሪዎቹን ወላጆች ጨምሮ በመቶዎች የተቆጠሩ ሴቶች የተቃውሞ ሰልፍ ማድረጋቸውን ተከትሎ ነው። ከደቡብ ምዕራቧ የኢኮና ከተማ የመጡት እነዚህ ሴቶች በክልሉ የመብት ጥሰት ተፈጽመዋል ሲሉ የካሜሩንን የጦር ሰራዊት የከሰሱ ሲሆን፣ ጦሩ ውንጀላውን አስተባብሏል። ሞኪ ኤድዊን ኪንዴዛ ከያውንዴ ካሜሩን ያጠናቀረውን ዘገባ አሉላ ከበደ እንደሚከተል

ሲባል ያቀርበዋል። የካሜሮን ጦር ሰራዊት አብዛኞቹ ተማሪዎች የሆኑባቸውን ሰላሳ ወጣት ወንዶች ከለቀቀ በኋላ በመቶዎች የሚቆጠሩ ሴቶች ትላንት ረቡዕ በቡያ ጎዳናዎች ደስታቸውን ሲገልጹ ከማኅበራዊ ሚዲያ ላይ የወጣ የቪዲዮ ምስል ያሳያል። እንደ ጦር ሰራዊቱም ገለጣ ወጣቶቹ የተያዙት ተገንጣይ ተዋጊዎች ተደብቀው ከነበሩባት ደቡብ ምዕራባዊቱ የኢኮና ከተማ ከሳምንት በፊት በተደረገ ወታደራዊ አሰሳ ወቅት ነው።

ሴቶቹ ተቃውሟቸውን ያሰሙት እስር ላይ የሚገኙትን ወጣቶች የቤተሰብ አባላት እንዳይጎበኙ ከከለከለና ምግብ ይዘውላቸው የመጡትን ደግሞ ካባረረ በኋላ ነው። ለአሜሪካ ድምፅ አስተያየቷን ያደረሰችው የ33 ዓመቷ አካ ጁዴት እንደገለጸችው የመብት ጥሰቶቹ ከቀጠሉ ሴቶቹ አሁንም ተመልሰው ለተቃውሞ አደባባይ ይወጣሉ።

በግፍና ያለ ምክንያት የታሰሩት ልጆቻችን ከእስር ቢፈቱም መብታችን እንዲከበር መታገላችንን ግን እንቀጥላለን። የጦር ሰራዊቱ ማዋከቡን፣ መብታችንን መጣሱን እና መደብደቡን ከቀጠለም ተመልሰን መምጣታችን አይቀሬ ነው። በዚህ ቀውስ ሳቢያ ብዙ ተንገላተናል። ሰላም እንሻለን።

ለአንድ ቀን በተካሄደው የጎዳና ላይ ተቃውሞ ባለሥልጣናት፣ የሃይማኖት አባቶችና የማኅበረሰብ መሪዎች ሴቶቹ ወደ የቤታቸው እንዲመለሱ ሲማጸኑ ተስተውለዋል። ሆኖም ወጣቶቹ በተከታዩ ቀን እስኪፈቱ ድረስ ተቃውሟቸውን ለማቆም ፍቃደኛ አልነበሩም። ማዋከብ፣ አስፈራርቶ ገንዘብ መቀበል፣ በዘፈቀደ እስርና ማሰቃየትን ጨምሮ ኢኮና ውስጥ በጦር ሠራዊቱ የሚፈጸሙ ጥቃቶች ተንሰራፍተዋል ሲሉም ሴቶቹ ይናገራሉ።

አስቴር ንጆሞ ኦማም ቡያ የሚገኘው ሪቻርድ ካሜሮን የተባለው የረዴት ቡድን ዲሬክተር ናቸው። በመልእክት መላላኪያ መተግበሪያ አማካኝነት ከቡያ ባስተላለፉት አስተያየት የ20 ዓመቷ የኢኮና ነዋሪ ፊሊክስ ኦቢኒ በወታደሮች መገደሏን ተከትሎ ሴቶቹ መቆጣታቸውን ይናገራሉ።

ከኢኮና የመጡት ሴቶች በሰላማዊ መንገድ ነው ተቃውሟቸውን ያሰሙት። ይሁን እንጂ የዚህን ግጭት ብርቱ ጫና ለመሸከም መገደዳቸው አስቆጥቷቸዋል። ልጆቻቸውንና ባሎቻቸውን ለመቅበር የተገደዱ ቀውሱ ያስከተለው መከራ ገፈት ቀማሾች እነርሱ ናቸው። የአካባቢ ባለስልጣናትና የካሜሩን ወታደሮች የኦቢኒን ግድያና

ሌሎች የመብት ጥሰቶችን የትላንቱን የተቃውሞ ሰልፍ አሊያም ከስር የተለቀቁትን ወጣቶች አስመልክቶ አስተያየት ከመስጠት ተቆጥበዋል። የካሜሮን ጦር ሰራዊት ተገንጣዮችን በመዋጋት ላይ ያሉ ወታደሮቹ በአካባቢው ሕዝብ ላይ ይፈጽማሉ የሚባለውን ግፍ ቢያስተባብልም፣ በአንዳንድ አጋጣሚዎች ግን በደል ፈጽመው ያገኘኋቸው ያላቸውን ሕግ ፊት አቅርቦ ያውቃል።

ወታደሮቹ ለሲቪሎች ጥበቃ እንደሚያደርጉ የሚናገረው የካሜሮን መንግስት ማህበረሰባቸው ውስጥ ተደብቀው የሚያገኟቸውን ተጠርጣሪ ተገንጣዮች እንዲጠቁሙት እንደሚጠይቅም አመልክቷል። የካሜሮን ጦር ሠራዊት እንደ አውሮፓውያን የዘመን አቆጣጠር ከ2017 ዓ ም አንስቶ ከሚበዛው ፈረንሳይኛ ተናጋሪ ከሆነው የአገሪቱ ክፍል ራሳቸውን ነጥለው ነፃ እንግሊዘኛ ተናጋሪ ሀገር ለመመስረት ከሚንቀሳቀሱት ተገንጣዮች ጋር ሲዋጋ ቆይቷል።

በሌላ በኩል የመብት ተሟጋቾች አስገድዶ የመድፈር ወሲባዊ ጥቃት፣ ማሰቃየት፣ አፈናና ግድያን ጨምሮ ሰላማዊ ሰዎች ላይ በደል ይፈጽማሉ ሲሉ ጦር ሰራዊቱንና አማጽያኑን በእኩል ይወነጅላሉ። ለስድስት ዓመታት በዘለቀው በዚህ ግጭት ቢያንስ 3500 ሰዎች መገደላቸውንና ከ750 በላይ ዜጎች መፈናቀላቸውን የገለጸው የተባበሩት መንግስታት ድርጅት ከነኝህም አብዛኞቹ ሴቶችና ህጻናት መሆናቸውን አመልክቷል።

እያዳመጣችሁት ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት የአማርኛ አገልግሎት ስርጭታችንን ነው። የመጀመሪያውን አጋማሽ አጠናቀናል። ቀጥሎ የምናልፈው የሁለተኛው አጋማሽ የመጀመሪያ ቅንብራችን የተፈጥሮ ሳይንስና አካባቢ ጥበቃ ነው።

አየር ሁኔታ ትክክለኛ የሆነ የቅድመ ማስጠንቀቂያ ስርዓት ባለመኖሩ የአፍሪካ ሀገራትን ለከፋ ድርቅ

የጎርፍ መጥለቅለቅና ለአውሎ ንፋስ አደጋዎች እያጋለጣቸው እንደሆነ ተገለጸ። በአዲስ አበባ በተካሄደ አስራ ስምንተኛው የዓለም ሜትሮሎጂ ድርጅት ጉባኤ ላይ የተገኙት የዓለም ሜትሮሎጂ ድርጅት ዋና ጸሐፊ ፔትሪ ታላስ ግማሽ የሚሆኑት የድርጅቱ አባል ሀገራት ትክክለኛ የሆነ የቅድመ ማስጠንቀቂያ ስርዓት እንደሌላቸው ተናግረዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዳይሬክተር ጀነራል ፈጠነ ተሾመ በበኩላቸው የሜትሮሎጂ ጉባኤው በአየር ሁኔታ ቅድመ ማስጠንቀቂያ ተደራሽ

ላይ ትኩረት ማድረጉን ገልጸዋል። የታዳጊ ሀገራትን የአየር ትንበያ ስርዓት ለመመዘንና በቴክኖሎጂ ለማገዝም የአለም ሜትሮሎጂ ድርጅት ለታዳጊ ሀገራት የ1.5 ቢሊዮን ዶላር በጀት ማጽደቁን ገልጸዋል። የኢትዮጵያ የውሃ ኢነርጂ ሚኒስትር ዶክተር ሀብታሙ ይተፋ ደግሞ በኢትዮጵያና በአጎራባች ሀገራት ለአምስት ተከታታይ ወቅቶች ባጋጠመ ድርቅ ምክንያት በሚሊዮን የሚቆጠሩ የቤት እንስሳት ማለቃቸውን ገልጸዋል። ገብረ ሚካኤል ገብረ መድህን ተከታትሎታል።

ባለፈው መጋቢት ወር ላይ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ባወጣው ሪፖርት የአፍሪካ ቀንድ አካባቢ ከሁለት ትውልዶች በኋላ በእጅጉ የከፋ ድርቅ ተጋርጦበታል ይላል። በዚህ ምክንያት በቀጣናው 24 ሚሊዮን ህዝብ ለውሃ እጥረት መጋለጡንና በኢትዮጵያ፣ በሶማሊያና በኬንያ ከሁለት ሚሊዮን በላይ ህፃናት

ለአስከፊ ረሃብ መዳረጋቸውን ሪፖርቱ ያመለክታል። እንዲህ አይነት ችግር እያጋጠመ ያለው የአፍሪካ ሀገራት የአየር ሁኔታ ተጽዕኖን የሚከታተሉበት ተገቢ ስርዓት ስለሌላቸው እንደሆነ በአዲስ አበባ እየተካሄደ ባለው የዓለም የሜትሮሎጂ ድርጅት አስራ ስምንተኛው የአፍሪካ ጉባኤ ላይ ተገልጿል።

የተፈጥሮ አደጋ የቅድመ ማስጠንቀቂያ ስርዓታቸው ደካማ መሆን ሀገራቱን ለተለያዩ አደጋዎች እያጋለጣቸው እንደሆነ የኢትዮጵያ ሜትሮሎጂ ኢንስቲትዩት ዳይሬክተር ጀኔራል አቶ ፈጠነ ተሾመ ለጋዜጠኞች ተናግረዋል። በዚህ ጉባኤ የዓለም ሜትሮሎጂ ድርጅት የታዳጊ ሀገራትን የቅድመ ማስጠንቀቂያ ስርዓት ለማዘመን የሚያግዝ በጀት መመደቡንም ገልጿል። አፍሪካ በተለይም የአፍሪካ ቀንድና በተለይ የሰብ ሳሃራን

ሀገራት በሙሉ አፍሪካ ብዛት ልንለው እንችላለን በአንድ ወቅት በድርቅ የሚቀጡበት በሌላ ወቅት ደግሞ በጎርፍ ክስተት የሚጠቁበት ሁኔታ ነው አለው። ስለዚህ የቅድመ ማስጠንቀቂያ ስርዓቱን ለሁሉም ተደራሽ ማድረግ ያስፈልጋል ማለት ነው። ስለዚህ አንዱ ዋና በሃይሌቨል ደረጃ ወይም በዚህ በከፍተኛ አመራር ደረጃ ውይይት ሲደረግበት የነበረው የቅድመ ማስጠንቀቂያ ስርዓቱን

ለሁሉም ተደራሽ ማድረግ የሚል ነው። እያንዳንዱ የትኛውም ሀገር ወደ ኋላ መቅረት የለበትም በሚለው ፕሪንስፕል ላይ ውይይት የተደረገና መግባባት ላይ የተደረሰበት ሁኔታ ነው ያለው። ስለዚህ ቅድመ ማስጠንቀቂያውን ተደራሽ ማድረግ አንዱ ሞቶ ሆኖ ለየት ብሎ የወጣ ነው። ሁለተኛው የሜትሮሎጂ ምልከታ ስርአቱን የማጠናከር ነው። ዲጂታይዝድ ከወቅቱ ከአዲሱ ተለምዶ ጋራ የተጣጣሚ እንዲሆን ማድረግ

የተለያዩ የሜትሮሎጂ መረጃዎችን አሰጣጡን ሊያሳልጡ የሚችሉ ዘመናዊ የአይቲ ቴክኖሎጂዎችን በመጠቀም ተደራሽ የማድረግ ስራዎች ናቸው። እነዚህን ተግባራዊ ለማድረግ የሪሶርስ ሞቢላይዜሽን ወይም ሀብት የማፈላለግ ጉዳይ ያስፈልጋሉ። በዚህ ጉዳይ ላይ የዓለም ሜትሮሎጂ ድርጅት ለዚህ የሚያስፈልገውን የሲስተማቲክ ኦብዘርቬሽን ፋሲሊቲ ፈንድ ተብሎ በሚጠራው

መርሃ ግብር ለአፍሪካ ሀገራት ወደ አንድ ነጥብ አምስት ቢሊዮን

ከዓለም የሜትሮሎጂ ድርጅት አባል ሀገራት ውስጥ ግማሽ ያህሉ በትክክል የሚሰራ የቅድመ ማስጠንቀቂያ ስርዓት የላቸውም ያሉት የድርጅቱ ዋና ጸሐፊ ፔትሪ ታላስ በድርጅቱ ለታዳጊ ሀገራት የተመደበው በጀት ለዚህ ስርዓት ማጠናከሪያ እንደሚውል አብራርቷል። የበጀቱ ተጠቃሚ የሚሆኑት ሀገራት በሂደት እንደሚለዩም ዋና ጸሐፊው አመልክቷል። በዚህ ማዕቀፍ ታሳቢ የምናደርገው ስድስት ታዳጊ ሀገራትን ነው

የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ በዚህ በጀት የሚጠቀሙትን ሀገራት ዝርዝር በቅርቡ ይገልጻሉ። እኛም በዚህ ማዕቀፍ ውስጥ መካተት ያለባቸውን ሀገራት ዝርዝር አዘጋጅተን ሰጥተናቸዋል። ግማሾቹ ሀገራት ከአፍሪካ ናቸው። አቶ ተሸውመ ፈጠነ ደግሞ የአፍሪካ ሀገራት በዚህ ዘርፍ የአቅም ግንባታ ያስፈልጋቸዋል ይላሉ። እንደ ትልቅ

የሀገራት የመተንበያ አቅም ከቦታ ቦታ ይለያያል፣ ከሀገር ሀገር ይለያያል። ስለዚህ አንዱ ቻሌንጅ የባለሙያዎች አቅም መገንባት አለበት። ዘመናዊ የሜትሮሎጂ መረጃ መሰብሰቢያ መሳሪያዎች ተደራሽ መሆን ይኖርባቸዋል። የአየር ሁኔታ መከታተያ ራዳርን ጨምሮ የአየር ሁኔታ መከታተያ አውቶማቲክ ወይም ሰው አልባ የሜትሮሎጂ መረጃ መሰብሰቢያ ጣቢያዎች ጭምር መጠናከር ይኖርባቸዋል

ሰው ላይ ይህንን ሁሉ ደግሞ አሟጦ የሚሰራው የሰው ኃይል በረዥም እና በአጭር ስልጠናዎች መገንባት ይኖርባቸዋል ማለት ነው። ለዚህ የዓለም ሜትሮሎጂ ድርጅት የተለያዩ ፍሎሺፖችን በመክፈት የስልጠና እድሎችንም ጭምር እየሰጠ ያለበት ሁኔታ አለ። ሌሎች ሀገራትም

ተጠናክሮ እየሄዱበት ነው። በጉባኤው ላይ ንግግር ያሰሙት የኢትዮጵያ የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ በበኩላቸው የአፍሪካ ቀንድ በድርቅና በጎርፍ በእጅጉ እየተጠቃ እንደሚገኝ ገልጸዋል። በደቡብና በደቡብ ምስራቅ ኢትዮጵያ እንዲሁም በሚያጎራብቱን የአፍሪካ ቀንድ ሀገራት ለአምስት ተከታታይ ወቅቶች ድርቅ አጋጥመናል።

በዚህ ችግር ምክንያት ለገጠሩ ማህበረሰብ የህይወት መሰረት የሆኑ በሚሊዮኖች የሚቆጠሩ የቤት እንስሳት አልቀዋል። በሌላ በኩል ባሳለፍነው ዋናው የዝናብ ወቅት በሰሜንና በሰሜን ምስራቅ የአገሪቱ አካባቢዎች የብዙዎች የኑሮ ሁኔታ ተመሰቃቅሏል። በሌሎችም የአገሪቱ አካባቢዎች የሚያጋጥሙ መሰል የተፈጥሮ አደጋዎች በሚሊዮኖች ህይወት ላይ አሉታዊ ተጽዕኖ እያሳደሩ እንደሆኑ ገነዘባለሁ። የዚህ ችግር መፍትሄው የመቋቋም አቅምን መገንባት ነው።

በአፍሪካ ቀንድ ያጋጠመው አስከፊ ድርቅ ከሁለት ሚሊዮን በላይ ሕዝብ ማፈናቀሉንና 2.7 ሚሊዮን ተማሪዎች ከትምህርት ገበታቸው እንዲርቁ ማድረጉን የዩኒሴፍ ሪፖርት አመላክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዝግጅታችን አሁንም እንደቀጠለ ነው። ተከታዩ ደግሞ ባህልና ማህበረሰብ ነው።

ወደ ደም አፋሳሽ የብሔር ግጭቶች በሚያድጉ ማህበረሰባዊ ፍትጊያዎች ለረጅም ጊዜ በተፈተነችው ኢትዮጵያ ከፍተኛ የህዝብ ቁጥር ያላቸው የሀገሪቱ ብሔሮች ማለትም የአማራና የኦሮሞ ብሔር ተወላጆች ከሰሞኑ ባህላዊ የግጭት አፈታት ሂደትን የሚያሳይ ሙዚቃዊ ድራማ ለእይታ አቅርበዋል። ማያ ምስክር ከአዳማ የላከችውን ዘገባ ሀብታሙ ስዩም እንደሚከተል ያቀርበዋል።

ከዓመት በፊት ብርቱካን ታደሰ በኢትዮጵያ ፌዴራል መንግሥትና በትግራይ ኃይሎች መካከል በነበረው ጦርነት ምክንያት በተወዛዋዥነት ተሠራበት ከነበረው የትውልድ ስፍራዋ የአማራ ክልሏ ወሎ ሸሽታለች። በኅዳር ወር የሰላም ስምምነት ላይ ከተደረሰ ወዲህ ግን ብርቱካን ወደ ውዝዋዜ ሙያዋ ከመመለሷ በተጨማሪ ተሰጧን በመጠቀም በሀገሪቱ ባሉት ሁለት ትልልቅ ብሔሮች ማለትም በኦሮሞና አማራ ብሔሮች ዘንድ

ባህላዊ የግጭት አፈታት ስርዓት እንዴት እንደሚከወን በመድረክ ላይ በማሳየት ላይ ትገኛለች። አበጋር በሰሜን ወሎ ብቻ የሚፈታ ነው እንጂ አገራዊ አይደለም። ግን በሀገራችን ዘንድ የመጣ ስለነበረ ይሄን አበጋር እንትናለን። ግን ጦርነቱ በጣም አስከፊ ነበር። ለምሳሌ እኔ ከደሴ ከመርሳ፣ ደብረ ብርሃን ነው ተሰድጄ ስኖር የነበረው ደብረ ብርሃን ላይ ነበር

በግሬታ ጉጄ አራት ወር ደብረ ብርሃን ሰው ቤት ኑሬ ያለው በችግሩ ምክንያት እና በጣም ከባድ ነው። በዚህ ትርኢት ውስጥ ተሳታፊ የሆኑት ተዋናያን ለተመልካቾች በማሳየት ላይ የሚገኙት አበጋር የተባለውን የአማራ ብሔር ጠብ ማድረቂያ የግጭት አፈታት ባህል ነው። በአበጋር ባህል መሠረት ሽማግሌዎችና ሴቶች ጥፋተኞችን ወክለው ይቅርታን ይለምናሉ። የወሎ ሀብሩ ወረዳ የኮሚኒኬሽን ቢሮ ባልደረባ የሆኑት አቶ ተስፈውን አሰፋ ባህሉ

ተጨማሪ ደም መፋሰስን ለማስቀረት ያለውን ኃይል ሲያስረዱ፣ አሁን ራሱ መንግስት እንደዚህ ሰላም ማስፈን ባቃተበት ሰዓት ማለት ነው፣ ሰው እየተዳኘ ያለው በአበጋሪ ድቅስ ስርዓት ነው። እጅግ በርካታ የሆኑ መገዳደሎች እኛ ጋር ይፈጠራሉ። በርካታ የሆኑ መገዳደሎች አበጋሮች ሄደው ከሰፈሩ ግን በቃ። የኦሮሞ ተዋናዮች በበኩላቸው በባህላዊው የገዳ ስርዓት መሠረት ሴቶች የሲንቄን በትር ጨብጠው

የእድሜ ባለጸጎች ለግጭቶች እልባት እንዲሰጡ ጥር የሚያቀርቡበትን ስርዓት ለእይታ አቅርበዋል። አቶ ዲማ በራ የስንቄ ድራማ መራሂተ ትርኢት ወይንም ማዘጋጅ ናቸው። ሌላው ሰውዬ ሊበደል አይችልም። ስለዚህ በነሱ በእነሱ እምነት ቱፍታ ካደረገ ይቅርታ ነው ይቅርታ ባብሎ ቱፍቱ ብሎ እንግዲህ ቱፍታ ማለት ራሱ የሚያደርገው አካሄድ አለ፣ ፕሮሴስ አለ። ያንን ነገር ቱፍታ ካደረገ በኋላ በቃ

ዘመዳሞች ናቸው። የሲንቄን ብትር ወይንም ዱላን በሚስትነት ዘመኗ መብቷን ታስከብር ዘንድ እናት ለሴት ልጇ በሰርጓ ቀን የምታበረክተው ነው። መኪያ ጀማል የኦሮሞ ባህል ማዕከል ኃላፊ ናቸው። የሲንቄን ባህላዊ ፋይዳ ያስረዳሉ። በተለይ አሁን እንደ ሀገራችን ያሉ በአሁን ሰዓት የተከሰተ ግጭት አስመልክቶ በተለያዩ ቦታ በሲንቄ ባህል ትልቅ ስራ እየተሰራ ነው

ሲንቄ ባህል ብቻም ሳይሆን የገዳ ስርዓትን ተጠቅመው ገዳና ሲንቄ አይለያይም። ሁለቱ አንድ ላይ ተጣምረው ሰላምን ለማውረድ በኦሮሚያ ክልል ብቻ ሳይሆን በሌሎች ክልሎችም ቦታ እየሄዱ ከክልልም ባ እንዲህ ያሉት ባህላዊ የግጭት መፍቻ መንገዶች ለሰላም ቁልፍ ሚና እንዳላቸው የሚናገሩት ደግሞ አንጋፋው የኪነ ጥበብ ሰው ይፍሩ ጎበና ናቸው። ለምንድን ነው ብንል

ከሕዝብ ነው የሚመነጨው፣ ወደ ሕዝብ ነው። ከታዳሚዎች መካከል የሚገኙት የኢትዮጵያ ወጣቶች በዚህ የተስማሙ ይመስላሉ። የባህልና ማህበረሰብ ዝግጅታችንን ነበር የተከታተላችሁት። አሁን ደግሞ ወደ ሳምንታዊው የቴክኖሎጂ ቅንብር እንለፍ።

በውሃ ውስጥ የመስራት አዳጋችነትን እያሸነፉ የመጡት የውሃ ውስጥ ድሮኖች ዛሬ የድሮን አፍቃሪያን፣ ተመራማሪዎችና የህዝባዊ ተቋማት ዝግጁ ሆነዋል። ጂኒያ ዳሎት የዘገበችውን ግርማ ደገፋ እንደሚከተለው ተርጉሞ አቅርቦታል። ጄዝዊት ሮቦቲክስ በሳክራሜንቶ ካሊፎርኒያ የሚገኝ አንድ የሁለተኛ ደረጃ ትምህርት ቤት የሮቦት ስራዎች ቡድን ሲሆን፣ አሁን ከአስር ዓመታት በላይ ለሚሆን ጊዜ

በርቀት የሚሰሩ ወይም ሪሞት ተሽከርካሪዎችን ንድፍ ሲያወጣና ሲያበጅ ቆይቷል። እጀታዎቹን ራሳችንን የሰራ ነው፣ ካሜራዎቹን፣ የተንሳፋፊነት መቆጣጠሪያውን ጭምር። ጄዙዊት ሮቦቲክስ ሎንግ ቢች ካሊፎርኒያ ውስጥ በቅርቡ በተካሄደ ውድድር ላይ የሰራውን የውሃ ውስጥ ድሮን ለእይታ አቅርቦ ነበር። ማናቲ ተብሎ የሚጠራው ይህ የውሃ ውስጥ ድሮን

ጥንት የሰጠሙ መርከቦችን ስፍራ ለመለየት ወይም ሥነ አካባቢያዊ ፕሮጀዎች ላይ ሊሰራ ይችላል። በ1915 ዓ.ም የሰጠመው ዘ ኢንዱራንስ መርከብ በርቀት በሚቆጣጠሩት ተሽከርካሪ መገኘቱ ብዙዎችን ያስደመመ ነበረ። ያ ስራ ወደ 10 ሚሊዮን ዶላርስ ግድም አስወጥቷል። በርቀት የሚቆጣጠሯቸው ተሽከርካሪዎች በተጠቃሚዎች ዘንድ ያላቸው ተቀባይነት ዝግ ያለ ነበር።

በርካታ ትንንሽ ጀማሪ ኩባንያዎች ድሮኖች በውሃ ውስጥ በተሻለ ሁኔታ እንዲሰሩና ወጪውንም ለመቀነስ የሚያስችሉ የንድፍ ለውጦችን በማድረግ እንዲሁም ቴክኖሎጂን እየጨማመሩባቸው ነው። ሎስ አንጀለስ ውስጥ የሚገኘው ብሉ ሮቦቲክስ ለምሳሌ ውሃ በማያስገባ የድሮን መለዋወጫ አካል ላይ እየሰራ ነው። እንደዚህ የድሮኑን አቅጣጫ በሚያስተካክል መዘወሪያ ባለ አካል ላይ

ሌሎችንም የሙቀት መጠንን፣ ግፊትና ጥልቀትን የሚለኩ ሴንሰሮችን ወይም ማዳመጫዎች ጨማምሯል። ሞተሩን ከውሃ ለመከላከል ከመሞከር ይልቅ ለምን ውሃ የማያስገባ ሞተር አንሰራም? ይሄ ነው ዋናው ፈጠራ እዚጋ። እነዚህ አዳዲስ የውሃ ውስጥ ድሮኖች በጣም ጥልቅ ወደ ሆነው ባህር ዘልቀው መግባት አይችሉም፣ ነገር ግን ለሰው አስጊ በሆኑ ሁኔታዎች ውስጥ በማገልገል ላይ ናቸው ይላሉ የውቅያኖስ ቴክኖሎጂ ባለሙያው

ፍሪትስ። ማንም ሰው ወይም ተጓዥ እና አሳሽ ለመሆን ለሚፈልግ ሰው በዙሪያው ምን እየተከናወነ እንደሆነ ለመረዳት መቻል በጣም አስፈላጊ ነገር ነው። ከአየር ላይ ድሮኖች በተለየ ቴክኖሎጂው ገና የውሃ ውስጥ መገናኛን ችግር አልፈታም። ለአሁኑ እነዚህን ድሮኖች የሚቆጣጠሩት በገመድ ነው፣ ልጓም ማለት ነው።

ለምሽቱ የያዝናቸው ዝግጅቶች እነዚህ ነበሩ። ዝግጅቶቻችንን በዚሁ አጠናቀናል። በማቀናበር አብራን ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱት መላው የአሜሪካ ድምጽ ባልደረቦች ጋር በመሆን ታስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩኝ። በነገ በሌሎች ዝግጅቶች፣ በሌሎች ቅንብሮች ተመልሰን እንገናኛለን። ለዛሬ ሰላም ደሩ።